የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በመግለጫቸው ከሳውዲ ኢትዮጵያውያንን የመመለሱ ስራና ያጋጠሙ ተግዳሮቶችን ዘርዝሯል። ቀነገደቡ ቢጠናቀቅም እስካሁን በሳውዲ በኩል በኃይል የመመለስ ሁኔታ እንዳልተጀመረ ያወሱት አቶ መለስ ይህ የሚፈጸም ከሆነ ግን መንግስት ያደረጋቸውን ዝግጅቶች እንዲህ ዘርዝሯል። አሁን ያለንበት ሁኔታ ሳውዲዎች በኃይል ወደ ማስወጣት የሚሄዱበት እድል ካለ ለመቀበል በመንግስት በኩል አስፈላጊው ዝግጅት ተደርጓል። የጤና ጥበቃ ሚኒስቴር 11 የሚሆኑ ሆስፒታሎችን ለኢመርጀንሲ አዘጋጅቶ እየሰራ ነው። የአዲስ አበባ መስተዳድር የበጎ አድራጎት አገልግሎት የሚሰጡ ወጣቶችን አሰማርቷል። ፖሊስ ዜጎች እዚህ ከመጡ በኋላ ችግር እንዳይገጥማቸው፣ ወከባ እንዳይገጥማቸው አስፈላጊውን ጥበቃ ለማድረግ ዝግጅት ያደርጋል። ቦሌ ኤርፖርት ላይ ተርሚናል ተዘጋጅቶ የመቀበያ ቦታ ተዘጋጅቶ ስራ እየተሰራ ነው። ስለዚህ በአጠቃላይ የወገኖቻችንን ወደ ሀገራቸው ለመመለስ የተደረገው ጥረት በተሳካ ሁኔታ እንዲካሄድ መንግስት ሁለንተናዊ ድጋፍ እያደረገ ነው። አቶ መለስ አለም በመግለጫቸው ኢትዮጵያ ለ29ኛው የአፍሪካ ሕብረት የመሪዎች ስብሰባ ያደረገችውን ቅድመ ዝግጅት ዘርዝረዋል። ለአፍሪካ የኢኮኖሚ ኮሚሽን ኮሚሽነርነት አቶ ነዋይ ገብረአብ በእጩነት ማቅረቧንም በማከል የሳውዲ መንግስት የእፎይታ ጊዜውን አራዝሟል የሚል ጭምጭምታ ይሰማል፣ እውነት ነው ወይ? የኢትዮጵያ አየር መንገድ ዜጎችን በአፋጣኝ ከመመለስ አንጻር ግዴታውን እየተወጣ ነው ወይ ተብሎ ከዶቼ ቨለ ለቀረበ ጥያቄ አቶ መለስ አለም ሲመልሱ ስለ የእፎይታ ጊዜው መራዘሙ በዲፕሎማሲው መንገድ እስካሁን እየተገለጸልን ነገር የለም ካሉ በኋላ ኢትዮጵያ አየር መንገድ በፊት የነበሩ መደበኛ በረራዎችን ሳይቀር ሰርዟል። ይሄ ብሔራዊ ኃላፊነትም ነው። ኮርፖሬት ማህበራዊ ኃላፊነት አለብን በሚል እየተወሰነ ያለ ነው። አውሮፕላኖቹ ከዚህ ሲሄዱ በአብዛኛው ባዷቸውን ነው የሄዱት እዚያ ያለውን ዜጋ ለማምጣት። ቀደም ሲል በመደበኛ ተጓዥነት ተመዝግበው የነበሩ ትኬት የነበራቸውን ሰዎች ሆቴል ለማስቀመጥ ተገዷል። ለምሳሌ ጄዳ ላይ አምስት መቶ የሚሆኑ ተጓዦችን አስቀምጦ የሆቴል እየከፈለ ሌላ ወገናችንን ወደ አገር ቤት እየመለሰ ነው።